በምስራቅና በደቡባዊ አፍሪካ ሀገሮች ውስጥ በኤድስ ላይ ተገኘ የሚባለውን ግዙፍ ስኬት የተባበሩት መንግስታት የኤድስ መከላከያና መቆጣጠሪያ መርሃ ግብር ባለሥልጣናት አሞግሰውታል። ከኤድስ ጋር የተያያዘው የሞት መጠን በከፍተኛ መጠን መቀነሱንና ለኤች አይ ቪ እየተጋለጠ ያለው ሰው ቁጥርም በብዙ እየወረደ መሆኑን የተባበሩት መንግስታት ድርጅት ያወጣው አዲስ ሪፖርት ጠቁሟል። ይህ ክስተት መድኃኒት በብዛት የመገኘቱ ውጤት ነው የሚለው ይህ ሪፖርት ፈተናዎቹ ግን እንዳሉ እንደሚቀጥሉ አሳስቧል። በኢትዮጵያ በጋምቤላ በስተቀር በብዙ የሀገሪቱ ክፍሎች የኤች አይ ቪ ስርጭት መጠን በከፍተኛ ሁኔታ መቀነሱን በስብሰባው ላይ የተገኙት የኢትዮጵያ የጤና ጥበቃ ሚኒስትር ተናግረዋል። አኒታ ፖል ከጆሃንስበርግ ደቡብ አፍሪቃ ያስተላለፈችው ዘገባ ዝርዝሩን ይዟል። ሰለሞን አባተ ለአበይ ርስ አዘጋጅቶታል። የምሥራቅና ደቡባዊ አፍሪቃ የኤድስ መርሃ ግብር ባለሥልጣናት ጆሐንስበርግ ደቡብ አፍሪቃ ላይ ተሰብስበው በኤድስ ላይ ተቀዳጅተነዋል ያሉትን ድል አድንቀዋል። ኃላፊዎቹ ከጠቀሷቸው ስኬቶች መካከል እንደ አውሮፓውያን አቆጣጠር ከ2005 ዓ ም ወዲህ የሞቱ መጠን በአርባ ከመቶ ቀንሷል። የህፃናት የሕፃናት ለኤችአይቪ መጋለጥ ደግሞ የዛሬ 12 ዓመት በ201 ዓ ም ማለት ነው ከነበረበት ደረጃ በ50 ከመቶ ወርዷል። ምክንያቱን ሲናገሩም ጸረ ኤችአይቪ መድኃኒት የሚያገኘው ሰው ቁጥር በአስር እጥፍ ማደጉን ገልጸዋል። ይህም ማለት በአካባቢው እስከ 2005 ዓ ም በነበረው ጊዜ መድኃኒት ያገኝ የነበረው ሰው ቁጥር 625 ሺህ የነበረ ሲሆን በ2012 ዓ ም ወደ 6.3 ሚሊዮን አሻቅቧል። በስብሰባው ላይ የተገኙት የኢትዮጵያ ጤና ጥበቃ ሚኒስትር ዶክተር ከሰተ ብርሃን አድማሱ እርሳቸው የሕክምና ሥራ ላይ በነበሩባቸው የቀደሙ ዓመታት የነበረው ሁኔታ እጅግ አሳዛኝ እንደነበረ ገልጸዋል። ከ10 ዓመት በፊት የኢትዮጵያ ሆስፒታሎች ከኤድስ ጋር በተያያዙ ህመሞች ምክንያት ተጨናንቀው እንደነበር አስታውሰዋል። ኤድስ ያኔ በግልጽ የማይነገር እንደ ነውር ወይም አሳፋሪ ይቆጠር የነበረ፣ መገናኛ ብዙሃኑም ቢሆን እንደ በረታ የሰቆቃና አስፈሪ ታሪክ የሚስሉት ችግር እንደነበረ ተናግረዋል። አሁን ሁኔታው ከፍተኛ ልዩነት አሳይቷል፣ ይላሉ ሚኒስትሩ ለቪኦኤ በሰጡት ቃል። ይሄ የዩኤን ኤድስ ሪፖርት እንግዲህ በኢትዮጵያ አዲስ በኤች አይቪ የሚያዙ ሰዎች በዘጠና በመቶ መቀነሱን ነው የሚያሳየው። ከእናት ወደ ልጅ የሚተላለፈው ኤች አይቪ ኢንፌክሽንም በአምሳ በመቶ መቀነሱን ነው የሚያሳየው። ተጨብጠዋል የተባሉት ስኬቶች የተገኙበትን ሁኔታ ዶክተር ከሰተ ብርሃን ሲያስረዱም እንዲህ ብለዋል። እንግዲህ በዋነኝነት በመከላከል ላይ የተሰራው ስራ ነው ይህን ውጤት ለማምጣት ያገዘው። ህዝቡ ውስጥ ስለ ኤችአይቪ ያለውን ግንዛቤ ለማሳደግ ብዙ ስራ ተሰርቷል። በዋነኝነት በጤና ኤክስቴንሽን ፕሮግራሙ አማካኝነት የማህበረሰብ ውይይት በተከታታይ የሚደረግበት እና ህዝቡ ስለ ኤች አይ ቪ በቂ ግንዛቤ እንዲያገኝ የተሰራው ስራ አንዱ ነው። ሁለተኛው የኤች አይ ቪ ምርመራ የሚያደርጉ ሰዎች ቁጥርም እንዲሁ ከአመት አመት እየጨመረ ነው። ሶስተኛው ኤች አይ ቪ ትሪትመንት የሚያገኙ ሰዎች በከፍተኛ ደረጃ ጨምሯል። አሁን ወደ አራት መቶ ሺህ የሚጠጉ ሰዎች ጸረ ኤች አይ ቪ ሕክምና ላይ ነው ያሉት። ይሄም ኤች አይ ቪ መተላለፉን ለመቀነስ አግዟል። ከዛ በዘለለ ከኤች አይ ቪ ጋ የሚኖሩ ሰዎችም የማህበረሰቡን ግንዛቤ ለማሳደግ በየቦታው የሰሩት ስራ ከመጀመሪያው ጊዜ ጀምሮ ህዝቡ የተሻለ ግንዛቤ እንዲያገኝና የመከላከል ስራውን አጠናክሮ እንዲቀጥል አግዟል እና አብዛኛው የመከላከል ስራ ባህል እየሆነ ነው። ለምሳሌ ከጋብቻ በፊት የኤችአይቪ ምርመራ የሚያደርጉ ሰዎች ቁጥር ከፍተኛ ሆኗል። ይሄ ባህል ሆኗል። በአንዳንድ የሀገራችን አካባቢዎችም ባሎች ለስራ ወደ ተለያየ ቦታ ሄደው ሲመለሱ አንድ ላይ ከሚስቶቻቸው ጋር የኤችአይቪ ምርመራ የሚያደርጉበት ስራ እየተጀመረ ነው። እነዚህ ሁሉ እንግዲህ የዛሬው ሪፖርት እንደሚያሳየው አዲስ በኤች አይ ቪ የሚያዙ ሰዎች ቁጥር በዘጠና ከመቶ እንዲቀንስ አግዞናል ማለት የጤና ጥበቃ ሚኒስትሩ ዶክተር ከሰተ ብርሃን አድማሱ። ቀጥለውም ሁኔታው ከጋምቤላ በስተቀር በሌሎች አካባቢዎች መሻሻል መታየቱን ጠቁመው የከተሞችንና ሌሎች አካባቢዎችን ሁኔታም ዘርዝረዋል። የኤች አይ ቪ ስርጭት መቀነስ የማያሳየው በጋምቤላ ክልል ነው። የተለያዩ ምክንያቶች ለምሳሌ በጋምቤላ የወንድ ልጅ ግርዛት መጠን በጣም አነስተኛ ነው። ስለዚህ ይሄ ደግሞ ለኤች አይቪ መተላለፍ ትልቅ አስተዋጽኦ እንደሚያደርግ በብዙ ጥናቶች የተረጋገጠ ነው። ስለዚህም የሚከናወኑት ተግባራት ሁሉ የተናጠል ግቦች ያሏቸውና በእነርሱም ላይ ያተኮር መሆን እንደሚገባቸው ጠቁመዋል ዶክተር ከሰተ ብርሃን። በዩኤን ኤድስ ግምት መሰረት አምስት ነጥብ ስድስት ሚሊዮን ዜጎቿ ኤች አይቪ በደማቸው የሚገኝና በኤድስ እጅግ በመጠቃት በዓለም ቀዳሚ የሆነችው ደቡብ አፍሪካም እንዲሁ የተሳካ ጥረት ማድረጓ ተገልጿል። የደቡብ አፍሪካው የጤና ጥበቃ ሚኒስትር ዶክተር አሮን ሞትሷሌዲ ስለ ሀገራቸው የኤድስ ሁኔታ በስብሰባው ላይ ሲናገሩ እስከ ቅርብ ዓመታት የነበረውን አሳሳቢ ገጽታ አንስተዋል። ማዕበሉ እየቀለለ መሆኑን መገንዘብ በጣም የሚያበረታታ ነው። ደቡብ አፍሪካ ውስጥ ባለፉ ከሦስት ዓመታት ባነሱ ጊዜያት እንኳ ስለነበረ ሁኔታ እንዲህ እንደ ዛሬው መናገር አልችልም። ሚኒስትር ከሰተ ብርሃን አድማሱ ኢትዮጵያ ውስጥ ስላለፉ አስር ዓመታት ይናገራሉ። እኛም ብንሆን ስለ እነርሱ መናገር የማልፈልጋቸው የራሳችን ያለፉ አስር ዓመታት እንደ ነበሩ እንደምታውቁ እርግጠኛ ነኝ። አሁን ግን በጨለማ ዋሻ መውጫ ላይ የብርሃን ጭላንጭል እየታየ ነው ይሁን እንጂ የሀገሪቱ የጤና ሥርዓት የበዙ ሸክሞቹን ለማቃለል በብዙ እየታገለ መሆኑን የገለጹት የደቡብ አፍሪካው የጤና ጥበቃ ሚኒስትር መፍትሄውን ለማግኘትም እየጣሩ መሆኑን ጠቁመዋል። ሀገሮቹ ካነሷቸው የስኬት ታሪኮች ጎን የስጋት አካባቢዎችም ተዳሰዋል። በ2011 ዓ ም የዛሬ ሁለት ዓመት ማለት ነው። በወጣት ሴቶች መካከል የነበረው የኤችአይቪ ኤድስ ስርጭት መጠን በተመሳሳይ ዕድሜ ካሉ ወንዶች ከእጥፍ በላይ በልጦ አራት ነጥብ አምስት ከመቶ መድረሱን ባለሥልጣናቱ ተናግረዋል። አድርገዋል። ዋናው ፈተና አሉ፣ አፍሪካውያኑ የጤና ባለስልጣናት ወጣቶች መውሰድ የሚገባቸውን ጥንቃቄ እንዲወስዱና በዚያም እንዲገዙ ማሳመን ነው።